ጤናና አካባቢ። የዓለም የጤና ድርጅት በአዳጊ ሀገራት የሚገኙ 225 ሚሊዮን የሚሆኑ ሴቶች እርግዝና እንዳይከሰት ለማድረግ ወይም ለማዘግየት ይፈልጋሉ፣ ነገር ግን የወሊድ መከላከያ አይጠቀሙም ይላል። ለዚህም በዋናነት አማራጭ ማጣት መድኃኒቶቹን እንደ ልባ ለማግኘት በባህል ወይም በሃይማኖታዊ ምክንያቶች ደረጃውን የጠበቀ አገልግሎት አለማግኘት፣ ተጠቃሚዎቹም ሆኑ አቅራቢዎቹ ባላቸው የተዛባ አመለካከትና የመሳሰሉትም በምክንያትነት ይዘረዝራል። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። እርግዝና እንዳይከሰት የሚያደርጉ መድኃኒቶች የሚያስከትሉት የጎንዮሽ ጉዳት ከሰሞኑ እዚህ በጀርመን ሀገር የአንዳንድ መገናኛ ብዙኃን መነጋገሪያ ርዕስ ሆኗል። ችግሩ እንዳለ በማመልከትም ያልታቀደ እርግዝናን ለመከላከል ሲባል በተለይ ወጣቶችና ትዳር ያልመሰረቱ ሴት ልጆች ያገኙትን መድኃኒት ከመውሰድ እንዲታቀቡ ነው ባለሙያዎች የመከሩት። በዛሬው ዝግጅታችን እኛም ይህን ርዕሰ ጉዳይ በማንሳት ከኢትዮጵያዊ የጽንስና ማኅፀን ሐኪም ማብራሪያ አግኝተናል። ለዝርዝሩ አብረን እንቆይ። በበርካታ የዓለም ክፍሎች የወሊድ መከላከያ መድኃኒቶችን መጠቀም እየጨመረ መሄዱን የዓለም የጤና ድርጅት መረጃዎች ያመለክታሉ። በተለይም በእስያና ላቲን አሜሪካ ከ61 በመቶ እስከ 66 በመቶ በቅደም ተከተል የተጠቃሚዎቹ ቁጥር ከፍ ማለቱ ተመዝግቧል። መረጃውን እንደሚያሳየው በተቃራኒው ከሰሐራ በስተደቡብ በሚገኙ ሀገራት ይህን መድኃኒት የመጠቀሙ አዝማሚያ ዝቅተኛ ነው። ይህ እንግዲህ ሴቶችን የሚመለከት ነው። የእርግዝና መከላከያ ስልቶችን የሚጠቀሙ ወንዶች ቁጥር እንደ የዓለም የጤና ድርጅት ከሴቶቹ ጋር ሲነጻጸር በጣም ዝቅተኛ ነው። ለወንዶቹ ያለው የመከላከያ መንገድም አማራጩ ውሱን ነው። የእርግዝና መከላከያ መድኃኒቶችን መጠቀም ለባለትዳሮች የልጆችን ቁጥር ከመመጠኑ ሌላ ጽንስ ማስወረድን ለማስቀረት ዋነኛ መፍትሄ እንደሆነም የዓለም የጤና ድርጅት ያስረዳል። በሌላ በኩል መድኃኒቶቹ ከሚሰጡት ተፈላጊ ጥቅም ባሻገር እንደየሰው የተለያዩ የጎንዮሽ ጉዳቶችም እንዳሏቸው የአሜሪካን የምግብና የመድኃኒት አስተዳደር በድረ ገጹ ይዘረዝራል። ከታወቁና የተለመዱ ከተባሉት መካከልም የራስ ምታት፣ ማቅለሽለሽና ክብደት መጨመር ይጠቀሳሉ። ከሰሞኑ በጀርመን የመገናኛ ብዙሀን ከተደመጡት ችግሮች ደግሞ የደም መርጋትና በዚህ መዘዝ የሚከተል የልብ ህመምም ማምጣታቸው በዋነኛነት የመድኃኒቱ ተጠቃሚዎችንና የህክምና ባለሙያዎችን ትኩረት ስበዋል። ሽተርን ተፋው በተሰኘው አንድ የጀርመን የቴሌቪዥን ጣቢያ ሳምንታዊ ዝግጅት ላይ ጉዳዩ ለውይይት እንዲቀርብ ምክንያት የሆነው አዳዲስ ገበያ ላይ የዋሉ የእርግዝና መከላከያ መድኃኒቶችን በመዋጥ ምክንያት የተለያዩ ሴቶች ደረሰብን ያሉት የጤና ችግር ነው። ግሪክ ሀገር ሲሮስ በተባለችው የደሴት ክፍለ ሀገር ዋና ከተማ የሚገኘው ሲሮስ ሆስፒታል የጽንስና ማህፀን ሐኪምና የህክምና ክፍሉ ዳይሬክተር የሆኑት ዶክተር መኮንን ዱባለ ነጋሽ ከእርግዝና መከላከያ መድኃኒቶች ችግር ያስከተሉ መኖራቸውን በመጠቆም ለችግሩ ሊሆን ይችላል ያሉትን ምክንያት እንዲህ ያስረዳሉ። በእርግጥም ሁለት መድኃኒቶች ስማቸውን እንኳን መጥቀስ ቢያስፈልግ ያዝሚንና ያዝ የሚባል ሁለቱ አሉ። ከእነዚህ ከሁለቱ ያዝ የሚባለው እውነትም እንደተባለው ጉዳት እያስከተለ ነው። አሁን አዲሱ ይሄ ባየር ሼሪንግ ያወጣው እንትን ያዝ ሚል ኤል የሚባለው እኔ ባለሁበት አካባቢ በእውነቱ የተሰማ ነገር የለም። በጥሩ ሁኔታ እየሄደ ነው። በአንድ በኩል ምናልባት እነዚህ ሰዎች ይሄንን መድኃኒት በሚያወጡበት ጊዜ ገበያ ላይ ከማውጣት በፊት ጥልቅ የሆነ ዋስትና እንዲኖረው ሙከራ አላደረጉም የሚል ነው የኔ ሀሳብ እና በእውነትም እንደተባለው እነዚህ የተባሉት መድኃኒቶች በአሁን ጊዜ ከገበያ ላይ እየተወገዱ ናቸው፣ ሁኔታቸው ጥናት ላይ እንዲሆኑ። ያም ሆኖ ዘገባዎች እንደሚያመለክቱት አዳዲሶቹ መድኃኒቶች በማስታወቂያ ብዛት የተጠቃሚውን ቀልብ መግዛት ችለዋል። እንደ የጀርመን መገናኛ ብዙኃን ሰባት ሚሊዮን የሚሆኑ ጀርመናውያን ሴቶች እርግዝና መከላከያ መድኃኒት ይወስዳሉ በመድኃኒት ምክንያት የተለያየ ጤና ችግር እንደገጠማቸው በቴሌቪዥን ቀርበው ያስረዱት ጥቂት ሴቶች አዳዲስ የተባሉትን የእርግዝና መከላከያ መድኃኒቶች መጠቀማቸውን ያመለከቱት ዶክተር መኮንን ግን በአጠቃላይ መድኃኒቱ ከመወሰዱ በፊት ሊደረግ የሚገባ ነገር አለ ይላሉ። እነዚህ እንክብሎችን ለመስጠት ብዙ ነገሮችን ማየት ያስፈልጋል። ለምሳሌ ያህል ትንባሆ የሚያጨስ ሰው እድሜው ከሰላሳ አምስት ዓመት በላይ የሆነ የደም ዝውውር ችግር ያለበት በአጠቃላይ የልብ ህመም ስቃይ ያለበት ሰው፣ የማይለቅ የራስ ምታት ያለበት ሰው፣ የስኳር በሽታ ያለበት ሰው፣ እንደዚሁም የጡት ካንሰር ያለበት ሰው፣ መጠጥ የሚጠጣና ለጉበት በሽታ የተጋለጠ ሰው ይሄንን መድኃኒት ከመውሰድ መቆጠብ አለበት። ለመሆኑ መድኃኒቶቹ ሲወሰዱ በትክክል በሰውነት ውስጥ የሚሰሩት ምን ይሆን? ዶክተር መኮንን ያስረዳሉ። የጽንስ መከላከያ መድኃኒቶች ማለት የእውነተኛውን ሰው የሚያመነጨውን ሆርሞኖች የመሰለ አርቲፊሻል መድኃኒቶች ናቸው እና የሰው ኦቫሪ የሚሉት ወይም እንቁላል አኩሪ የሆነውን አካል እንቁላል እንዳያመር በደም ውስጥ በሚኖርበት ጊዜ ከአንጎል በሚተላለፈው መልእክት ምክንያት እነዛ አስመሳዮች መድኃኒቶች ልበላቸው በሚኖሩበት ጊዜ እውነተኛው ሆርሞን ከእንቁላል አምራች አካል አይወጣም ያግተዋል። ያንን ለዚህም ነው አንድ ሴት ያንን መድኃኒት አምስት ለስድስት ቀን ካቆመችው የማረገዝ እድሏ ከፍተኛ ነው የምንለው። እነዚህ መድኃኒቶች ከጥናቱ ጀምሮ ሲሰሩ ሀያ አንድ ሀያ ስምንት ሰላሳ አሉ። አሁን ሰላሳ እንኳን ቀርቶ ሀያ አንድ ነው ያለው። ከሀያ አንዱ እንክብሎች አስራ ሰባቱ ናቸው የሚሰሩት አምስቱ ዝም ብሎ የደም ስሮች እረፍት እንዲወስዱ የሚያደርጉ ናቸው እንጂ ሁሉም አክቲቭ ናቸው ወይም ደግሞ ተግባራዊ ናቸው ማለት አይቻልም። ማንኛውም መድኃኒት ጥቅም ብቻ ሳይሆን የማይፈለግ የጎንዮሽ ጉዳት እንዳለው በየመድኃኒቱ አወሳሰድና የጥንቃቄ ማብራሪያ ላይ በግልጽ ይዘረዘራል። የእርግዝና መከላከያ መድኃኒቶችን ከመጠቀም አስቀድሞ መመርመርና ያላሰለሰ የሐኪም ክትትልም እንደሚያስፈልግ ዶክተር መኮንን ዱባለነጋሽ የጽንስና ማህፀን ሐኪም ያስገነዝባሉ። አሁን እነዚህን መድኃኒቶች የሚወስድ ሰው ከመጠጥ ትንባሆን ከማጤስ መወገድ አለበት። የእድሜም ጉዳይ ትልቁ እንትን ነው። በአሁን ጊዜ ማንኛውም መድኃኒት የጎንዮሽ ጉዳቱን እና ጥቅሙን መዝነን ነው የምናየው። ሁሉ መድኃኒቶች ጉዳት አላቸው፣ ግን ከጉዳትና ከጥቅማቸው አንጻር ስንመዝናቸው ይሄ ጉዳት ቢኖርም፣ አይ ጥቅሙ ይሻላል፣ ቆይ እስኪ ወደ መጥፎ እንዳያመራን ብለን ነው የምንወስደው በተለይ ሆርሞኖች ያ ሰው የሚያፈልቀው እውነተኛ ሆርሞን ተመሳሳይ አርቲፊሻል፣ ወይንም ደግሞ ውሸታም ሆርሞኖች ናቸው። ስለዚህ ከፍተኛ ጥንቃቄ ያስፈልገዋል። እነዚህ መድኃኒቶች በሚወሰዱበት ጊዜ እነዚህ መድኃኒቶች የሚወስዱ ሰዎች የደም ምርመራ፣ የልብ ምርመራ በየወሩ ማድረግ አለባቸው። ዶክተር መኮንን ማንኛውም መድኃኒት በጉበትና በኩላሊት በኩል ማለፉን በማመልከትም በተለይ የእርግዝና መከላከያ መድኃኒት ለሚወስዱ የጉበት ምርመራ አስፈላጊ መሆኑን ያሳስባሉ። በተለይ እነዚህ የእርግዝና መቀንያ እንክብሎች በጉበት በኩል ነው የሚያልፉት እና ማኅፀንንም ይነካሉ። የእንቁላል አመንጪ እንትኖችንም ይነካሉ። ስለዚህ በተለይ የጉበት ምርመራ የግዴታ ያስፈልጋል። የደም ዝውውር ላይ ከፍተኛ ከፍተኛ ጉዳትን ያስከትላሉ። ምክንያቱም እነዚህ የደም አምጪና የደም መላሽን የደም ስሮች ይነካሉ። ለዚህም ነው አሁን አለሁበት ሀገር ሶስት ወር እንሰጥና አንድ ወር ማስተንፈሻ እንልና ከዛ ይቀጥላል። በጽንስና ማህፀን ሕክምና ዘርፍ ለረዥም ዓመታት ግሪክ ውስጥ በመስራት ላይ የሚገኙት ዶክተር መኮንን ዱባለ ነጋሽ ለእርግዝና መከላከያ ከሚደረጉ የሕክምና ዘዴዎች የተሻለ ነው ያሉትን በመጥቀስ ምክራቸውን ለግሰዋል። የእኔ ምክር በእውነቱ የወለዱ ሴቶች እንክብሉን ከመውሰድ ይልቅ ይሄ አዩዲ የሚባለው በማህፀን የሚውል የእርግዝና መከላከያ መውሰዱ ከማንኛውም ችግር ያግዳል። ዘጠና ዘጠኝ በመቶ ለእርግዝና መከላከያው እምነት ይሰጣል። ጥሩም ነው ብዬ ያንን ነው የምመክረው። ከእንክብሉም ይልቅ ምንድን ነው እሱ በትክክል በማህፀኑ ውስጥ የሚቀመጥ ፕላስቲክ አለችን ንብረት ያላትንትን እንደሱ አይነቱ በአድ ነገር ሰውነት አካል ሲቀመጥ ሌላ ችግር አይኖረውም፣ በፍጹም አይኖረውም። በጣም አስተማማኝ እንዳውም ከእንክብሉ ይሄ በማህፀን ውስጥ የሚቀመጠው የእርግዝና መከላከያ ዘጠና ዘጠኝ ከመቶ ከእንክብሉም፣ በእኔ አስተሳሰብ በስራይ ካለ ልምድ እሱ በጣም ጥሩ ነው። ለሰጡን ሙያዊ ማብራሪያ የጽንስና ማህፀን ዶክተር መኮንን ዱባለ ነጋሽን በአድማጮች ስም እያመሰገንን ለዕለቱ ያለውን በዚሁ እናብቃ። አድማጮች ጥያቄ መሆን አስተያየት፣ ጥቆማችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋ እየለገሰ ነኝ። ሰላም ሁኑ።